the voice of America ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በየቀኑ ከምሽቱ ሶስት እስከ አራት ሰዓት በ19 በ22 እና በ25 ሜትር በአንድ አጭር ሞገድ እንዲሁም በናይል ሳት በአማርኛ የሚሰማው ፕሮግራም አሁን ጀመረ። ትውልድደ ኢትዮጵያ ቤተ እስራኤላውያን ትናንት ከፖሊሶች ጋር ተጋጩ። አሁን ለምሳሌ እንደተደረገው ለምሳሌ በፖሊሱ ወዲያውኑ ወጥቶ ወደ ወንጀል ቢቀርብ እና ትልቅ ቅጣት እንዲቀበል በዚህም ሊያሰጋ ይችላል እና ጊዜ ይወስዳል ግን እኛም አናርፍም። ሽሞን ሰሎሞን ይባላሉ የቀድሞ የእስራኤል ፓርላማ ወይም ክነሴት አባል ነበሩ። ዝርዝሩ በዕለቱ አብይ ርዕስ ይቀርባል። ከዓለም ከተቀሩት የዓለም ዜናዎች መካከል ደግሞ ቻይና የዩናይትድ ስቴትስ የፌዴራሉ መንግስት ሰራተኞች የግል መረጃ ከሚሰበስበው ኦፊስ ኦፍ ፐርሰነል ማኔጅመንት የሰራተኛ ጉዳይ መስሪያ ቤት ግዙፍ የሆነ የኢንተርኔት ስርሰራ ወይም ሳይበር ጥቃት ማድረሷ በዩናይትድ ስቴትስ ባለስልጣናት ተገልጿል። አንዱ ትልቅ ዜና ይሄ ነው። ከዛሬ መደበኛ ቅንብሮች አፍሪካ በአሜሪካ አንዱ መሆኑን ከወዲሁ እንገልጣለን። ሰሞነኛው ወቅታዊ የሆነው የፊፋ የሙስናና የጉቦ ቅሌት የተመለከተ አንድ ቅንብር ይኖረናል። ይሄውም በሁለተኛው አጋማሽ ነው የሚሆነው። እንደምና አምሽታቸዋለን እንላለን። አስተናጋጆቹ እኔ አዲሱ አበበና ቆንጅት ታዬ ለዛሬ አርብ ግንቦት 28 2007 ተረኞች ሆነን ልናስተናግዳችሁ ቀርበናል። እንግዲህ ቀዳሚው የምሽቱ የዓለም ዜና ነው። ቻይና የዩናይትድ ስቴትስ የፌዴራሉ መንግስት ሰራተኞችን መረጃዎች ሰብስቦ በማጣራት የደህንነት ማረጋገጫ የሚሰጠው መስሪያ ቤት ላይ ግዙፍ የሆነ የኢንተርኔት ስርሰራ ወይም ሳይበር ጥቃት ማድረሷን የዩናይትድ ስቴትስ ባለስልጣናት አስታውቀዋል። ኦፊስ ኦፍ ፐርሰኔል ማኔጅመንት በአህጽሮቱ ኦፒኤም የሚባለው የሰራተኛ ጉዳይ መስሪያ ቤት ትናንት ሐሙስ በሰጠው መግለጫ በዚህ በዓመታት ውስጥ ከደረሱት ሁሉ ግዙፉ በሆነው የመንግስት ሰራተኞች መረጃ ጥሰት ቁጥራቸው ወደ አራት ሚሊዮን የሚደርሱ የአሁንና የቀድሞው የፌዴራሉ መንግስት ሰራተኞች መረጃ ተጋልጦ ሊሆን እንደሚችል አስታውቀዋል። የዩናይትድ ስቴትስ የህግ አስከባሪ ባለስልጣናት ሲናገሩ የኦፒኤም መረጃ ክምችት ውስጥ የገቡት ቻይና ያሉና ምናልባትም ከሀገሪቱ መንግስት ጋር ግንኙነት ያላቸው የኢንተርኔት ሰርሳሪዎች ናቸው ብለው እንደሚጠረጥሩ አስታውቀዋል። ከዚህ ድምዳሜ እንዴት ሊደርሱ እንደቻሉ ግን አልዘረዘሩም። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ሆንግሌ እንዲህ ያለው ተግባር ማንነትን ሳይገልጹ ከየትኛውም ቦታ የሚነሳ በመሆኑ ምንጩ ከወዲህ ነው ብሎ ለመናገር አይቻልም እና ይህ ኃላፊነት የጎደለው ውንጀላ ነው ሲሉ ውድቅ አድርገውታል። አስራ አራት ኤርትራውያን ስደተኞች ትናንት ሐሙስ ምስራቅ ሱዳን ውስጥ በታጣቂዎች የመጠለፋቸው ዜና ያሳሰቡ መሆኑን የተባበሩት መንግስታት ድርጅት የስደተኞች ኮሚሽን አስታወቀ። ስደተኞቹ የተጠለፉት የሱዳን ስደተኞች ጉዳይ ኮሚሽን ባዘጋጀው ጉዞ ከሰላ አጠገብ ከሚገኘው ዋድ ሸሪፌ ከሚባል የስደተኛ መቀበያ ካምፕ አርባ ዘጠኝ ኤርትራውያን ጥገኝነት ፈላጊዎችን በፒካፕ መኪኖች ወደ ሻጋራብ የስደተኛ ካምፕ በማጓጓዝ ላይ እንዳለ ታጣቂዎች ባደረሱት የደፈጣ ጥቃት ነው። ከአስራ አራቱ ኤርትራውያን ስደተኞች መካከል ካለ ቤተሰብ የነበሩ ስድስት ወንዶችና አንዲት ሴት ልጅ እንዲሁም አምስት ሴቶችና ሁለት ወንዶች አሉባቸው። ዩኤንኤችሲአር ጥገኞች ሲንቀሳቀሱ በተገቢው ጥበቃ መታጀብ እንዳለባቸው አሳስበዋል። የቦኮ ሀራም ነውጠኞች አብዝተው በሚንቀሳቀሱባት የናይጄሪያዋ ሰሜን ምስራቃዊ ክፍለ ሀገር አዳማዋ ዋና ከተማ በሆነችው በዮላ የቦምብ ፍንዳታ ደርሶ ከሰላሳ የሚበልጡ ሰዎችን ገደለ ተባለ። የሀገሪቱ የአጣዳፊ ጉዳዮች አስተዳደር ተጠሪ ሲናገሩ ትናንትና ሐሙስ ሰው በሚበዛበት ገበያ ላይ ፍንዳታው የደረሰው ሰዓቱ መሽቶ ገበያተኞች ነጋዴ ሳይነሳባቸው ለመሸማመት እየተሯሯጡ በነበሩበት ወቅት ነው ብለዋል። ሰላሳ ስምንት ሰዎች ደግሞ ቆስለው በአካባቢው ሆስፒታሎች እየታከሙ መሆናቸውን ባለስልጣኑ ገልጸዋል። አካባቢው ቦኮ ሐራም ተመሳሳይ ጥቃቶች የሚያደርስበት ይሁን እንጂ ለዚህኛው ጥቃት ወዲያውኑ ኃላፊ እኔ ነኝ ያለ ወገን አልተሰማም። ቦኮ ሐራም አዲሱ የናይጀሪያ ፕሬዚደንት ሙሐማዱ ቡሃሪ ጦር ሰራዊቱ በዚህ ቡድን ላይ የሚያካሂደው ጥቃት ዋና መምሪያ ከዋና ከተማዋ ከአቡጃ ወደ ማይዱጉር ይዛወራል ብለው ካስታወቁ ወዲህ ቦኮ ሃራም ጥቃቱን እያፋፋመ ነው። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። የሰባቱ በኢንዱስትሪ የበለጸጉ ሀገሮች መሪዎች ከመጪው እሁድ ሰኞ እሁድና ሰኞ ጀርመን ላይ አመታዊ ጉባኤ ያካሂዳሉ። ጉባኤው በኢራቅና በሶሪያ የሚካሄዱት ጦርነቶችን በመሳሰሉት ወቅታዊ ቀሶች ላይ ይወያያል። የአየር ለውጥንና ኢኮኖሚን በመሳሰሉት የረጅም ጊዜ ነጥቦችም ይመክራል። የአሜሪካ ድምፅ ሬዲዮ ዘጋቢ አልፐስን ከሎንዶን የላከውን ዘገባ አዳነች ፍሳዬ ታቀርባለች። መሪዎቹ ከሙኒክ ከተማ በስተደቡብ በሚገኘው መዝናኛ ቦታ በሚሰበሰቡበት ወቅት ተቃውሞዎች ስለሚካሄዱ ከፍተኛ የጸጥታ ጥበቃ ይደረጋል። አንዳንድ ተቃውሞ ለማካሄድ ያቀዱ ቡድኖች ካሁኑ በጉባኤው ቦታ አጠገብ በተመደቡላቸው ቦታዎች እየሰፈሩ ናቸው። መሪዎቹ ባለፈው ዓመት ብራሰልስ ነበር የተሰበሰቡት። የመሪዎቹ ጉባኤ ሩሲያ እንዲካሄድ ነበር የታቀደው። ሩሲያ ክሪሚያን በመያዟ ከቡድኑ እንድትወጣ ስለተደረገ የጉባኤው ቦታ ወደ ብራሰልስ ተቀየረ። የሮያል የተባበረው አገልግሎት ተቋም ዓለም አቀፍ ስራ አስኪያጅና የዓለም አቀፍ ጥናቶች ዳይሬክተር ጆናታን አያል በዚህ ዓመቱ ጉባኤም የሩሲያ በኡክራይን መግባት ጉዳይ አብይ መነጋገሪያ ርዕስ ይሆናል ብለዋል። ሩሲያን በሚመለከት ያለው ዋና ጥያቄ እውነት በዩክሬን ስላለው ግጭት ነው ወይስ ከዚህ ጠለቅ ያለ ነገር እያየን ነው? በአውሮፓው ግዛታዊ ይዞታ ላይ ተግዳሮት እያየን ይሆን? የጆናታን አያል አባባልን ለማረጋገጥ ይመስል በያዝነው ሳምንት ምስራቅ ኡክራይን ውስጥ በመንግስት ኃይሎችና በሩሲያ በሚደገፈው አማጽያን መካከል ውጊያ ተነሳ። በሌላ በኩል ደግሞ የበለጸጉት አገሮች መሪዎች ጉልበቷን በማሳየት ላይ ስላለችው ቻይናም ለመነጋገር ይገደዳሉ። ቻይና በደቡብ ቻይና ባህር ወሳኝ የመርከቦች መተላለፊያዎችን ለመቆጣጠር የሚያስችሏት ደሴቶችን እየገነባችና እያስፋፋች ነው። በኪንግስ ኮሌጅ የዓለም አቀፍ ፖለቲካ ኢኮኖሚ ፕሮፌሰር ሌላ ሲሞና ታላኒ በበኩላቸው ጂ ሰባት የተባለው የበለጸጉት ሀገሮች ቡድን ከቅርብ ዓመታት ወዲህ ታዋቂነት ያገኘ ቢሆንም የወሳኝነት ቦታ ያለው አካል አይደለም። ስለ ነጥቦቹ ቢነጋገሩ ለሚዲያው ጥሩ ነው። ተጽዕኖ የማሳደሩ ጉዳይ ግን ሌላ ጥያቄ ነው ሲሉ አስምረውበታል። የዩናይትድ ስቴትስ ከፍተኛ የመከላከያ ባለሥልጣናትና ዲፕሎማቶች ሩሲያ በምስራቅ ዩክራይን ለምትፈጽማቸው ወታደራዊ ድርጊቶች ምን ዓይነት አጸፋ እንደሚሰጥና በአጋሮቿ ዘንድ ስለፈጠረው ስጋት ለመወያየት ዛሬ ጀርመኗ ሱትጋድ ከተማ ላይ ተሰብስበው ይነጋገራሉ። በምስራቅ ዩክራይን በዩክሬን ጦር ሰራዊትና በሩሲያ በሚታገዙት አማጽያ መካከል ውጊያ እየተባባሰ መጥቷል። የዩናይትድ ስቴትሱ መከላከያ ሚኒስትር አሽተን ካርተር አውሮፓ ተቀማጭ ከሆኑ ጀኔራሎችና አምባሳደሮች ጋር የዩናይትድ ስቴትሱ የአውሮፓ እዝ መምሪያ ስብሰባ እንደሚያካሄዱ ተገልጧል። በአሁኑ ጊዜ የአውሮፓ ህብረትና ዩናይትድ ስቴትስ በሩሲያ ላይ የጣሉት እቀባና የኔቶ ስትራቴጂ ምን ያህል ውጤታማ እንደሆነ ይገመግማሉ። ፓኪስታን ውስጥ የኖቤል ተሸላሚዋ ማላላ ዩሴፍ ዛይድ ላይ ለሴቶች ትምህርት በመሟገቷ ምክንያት ጥቃት አድርሰውባታል ተብሎ ተፈርዶባቸው እስር ላይ ከነበሩት አስር ሰዎች ውስጥ ስምንቱ መለቀቃቸውን አንድ የሀገሪቱ የፖሊስ አዛዥ ገለጹ። የፓኪስታን የስዋት ሸለቆ ክፍለ ግዛት የፖሊስ አዛዡ ሲናገሩ ስምንቱ ሰዎች ድርጊቱን ስለመፈጸማቸው በማስረጃ ስላልተረጋገጠ ተለቀዋል ሲሉ ለምዕራባውያን የዜና አውታሮች ገልጸዋል። ሌሎች የፓኪስታን ባለስልጣናትም የሰዎቹን መለቀቅ አረጋግጠዋል። የፓኪስታን ባለስልጣናት አስሩ ሰዎች በማላላ ላይ ጥቃት ለማድረስ አሲረዋል፣ ጥቃቱንም ፈጽመዋል ተብለው ቢያንስ ሀያ አምስት አመት እንዲታሰሩ የተወሰነባቸው መሆኑን ያስታወቁት ባለፈው መያዝ ያወር ነበር። አስሩ ሰዎች እንደ ኤሮፓውያን አቆጣጠር በሺ አስራ ሁለት የ14 ዓመት ታዳጊ የነበረችው ማላላ ከትምህርት ቤቷ ወደ ቤት ስትመለስ በጥይት ተመታ ከቆሰለችበት ወንጀል በተያያዘ የተፈረደባቸው የመጀመሪያ ተከሳሾች ነበሩ። ማላላ በወቅቱ ወደ እንግሊዝ ሀገር ተወስዳ መታከሟና አሁንም የምትኖረው እዚያው እንደሆነ ይታወቃል። ጥቃቱን ያደረስኩባት እኔ ነኝ ብሎ ኃላፊነት የወሰደው የፓኪስታኑ ታሊባን አሁንም ወደ ፓኪስታን ድርሽ ብትል ጥቃት እናደርስባታለን ሲል መዛቱ ነጋ አይደለም። በአስሩ ተከሳሾች የፍርድ ሂደት ላይ አንድም የነጻ ሚዲያ አባል አልተገኘም። በመጨረሻም የቀድሞ የኢራቅ መሪ የሳዳም ሁሴን አገዛዝ ምክትል ጠቅላይ ሚኒስትር የነበሩት ታሪክ አዚዝ ማረፋቸውን የአገሪቱ ባለሥልጣናት አስታወቁ። የ79 ዓመቱ አዚዝ ጤና አጥተው መክረማቸውንም ባለሥልጣናት ተናግረዋል። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደግሞም ከሳዳም ሁሴን እጅግ ታማኝ አማካሪዎች አንዱ የነበሩት ታሪክ አዜዝ የአገሪቱን ሸያዎች በማሳደድ ወንጀል እንደ አውሮፓ አቆጣጠር በ2010 የሞት ቅጣት ተፈርዶባቸው ነበር። በሌሎች ወንጀሎችም የተለያዩ የእስር ፍርዶች ተወስኖባቸው እንደነበር አይዘነጋም። ክርስቲያን የነበሩት ታሪክ በዓለም ዙሪያ እጅግ ከሚታወቁ የሳዳም ሁሴን ባለስልጣናት አንዱ ነበሩ። የዓለም ዜናችንም በዚሁ አበቃ። አድማጮች ይህ ከዋሽንግተን ዲሲ የሚተላለፈው የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ላይ እንገኛለን። አስተናጋጆቻችሁን የቆንጅት ያይናም አዲሱ አበበናል። የሰሞኑ የፊፋ ቅሌት የአሜሪካን መንግስት ፍርድ ሚኒስቴር በፊፋ ጉዳይ ጣልቃ የገባው በአንድ አሜሪካዊ ተወላጅ ቻክ ብሌዘር የሚባል የሰሜንና የመካከለኛው አሜሪካ ፉትቦል ኮንፌዴሬሽን ዋና ጸሐፊ የነበረ ታክስ ሳይከፍል ቀርቶ ከተያዘ በኋላ ለኤፍቢአይ መስራት ጀምሮ ይህን ሁሉ ጉድ ያጋለጠው እሱ ነው። አቶ ፍቅሩ ኪዳኔ ናቸው። ዝርዝሩን በሁለተኛው አጋማሽ እንድታደምጡ እንጋብዛለን። አሁን የዕለቱ አብይ ርዕስ ተራ ነው። ትውልድ ኢትዮጵያ ቤተ እስራኤላውያን ቴላቪቭ ከተማ ላይ ትናንት ሰላማዊ ሰልፍ አድርገው ከፖሊስ ጋር ተጋይተዋል። በሌላ በኩል ደግሞ በፌስቡክ የአመጽ መልእክቶችን ሲያሰራጭ ነበር የተባለ ትውልድ ኢትዮጵያዊ እስራኤላዊ በፖሊስ ቁጥጥር ስር ውሎ ምርመራ ከተደረገበት በኋላ መለቀቁ ታውቋል። ሰሎሞን አባተ አንድ የቀድሞ የእስራኤል ፓርላማ አባል ወይም ክነሴት አባል የነበሩ አነጋግሯል። ይህ ዝግጅት እየተጠናቀረ ነው እንደደረሰን እናቀርባለን። ወደ መጽሔቱ እንለፍ። የከፍተኛው ፍርድ ቤት አራተኛ ወንጀል ችሎት በአቶ አሊ መኪ በድሩ ላይ በሌሉበት የ15 ዓመት ጽኑ እስራት በይኗል። አቶ አሊ ቀደም ብሎ የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ ጋር ታስረው መከላከል ሳያስፈልጋቸው በነጻ የተለቀቁ መሆናቸው ይታወቃል። የአሁኑ ውሳኔ እንዴት ተደረሰ? ውሳኔው በዝግ ችሎት የተሰጠ ቢሆንም፣ ታዲያ መለስካቸው አመሃ የተከሳሹን ሂደት የተከሳሹን ይቅርታ ጠበቃ አቶ ተማም አባ ቦልጉን የክሱ ሂደት ውሳኔ ውስጥ እንደተሰጠ ብሎ ጠይቆ የሚከተለውን ልኮልናል። አዎ አቶ አሊ መኪ ላይ የአስራ አምስት ዓመት እስራት ፈርደዋል። እውነት ነው። አቶ አሊ መኪ የተከሰሰው የሽብር ቡድን የተባለውን አጀንዳ በመቀበልና በመደገፍ በሁለት ሺ አራት ዓመተ ምህረት በአንድነትና ሰደቃ ፕሮግራም አስተባብረሃል፣ ተገኝተሃል ተቋሟችን ይቀጥላል ብለሃል በሚል ነው የተከሰሰው። እና ለዚህም ማስረጃ ተደርጎ የቀረበበት ነገር ምንድን ነው? ያው በፖሊስ ጣቢያ የሰጠው ቃል ነበረ። በፍርድ ቤት ደረጃም እዛ በምስክር ይቀርብ በነበረበት ጊዜ ምስክር እንኳን አልቀረበበትም፣ ማስረጃ አልቀረበበትም ማለት ነው። ሶስተኛ ወንጀል ችሎቱ ማለት ነው የጉዳዩን ይመለከት የነበረው በቀረበበት ክስ ላይ በማስረጃ ስላልተደገፈ ተብሎ መከላከል አያስፈልግህም ተብሎ በነጻ ተሰናብቶ ነበር። ከነዚህ በነጻ ከተሰናበቱ አስራ ሁለት ሰዎች አንዱ አሊ መኪ ነበር እና ከዚያ አጫሪ ይግባኝ ብሎ ይግባኝ ብሎባቸው ወደ ጠቅላይ ፍርድ ቤት ሄደው ነበር እና ጠቅላይ ፍርድ ቤት ምን ብሎ ውሳኔ ይሰጣል? ተደቃ እና አንድነት ፕሮግራም ተብሎ ሀምሌ ስምንት ሁለት ሺህ አራት ይደረጋል በተባለው እና ከዚያም በፊት በተደረጉት ላይ መካፈሉ ስላልካደ በሚል ነው ይከላከል ብሎ ወደታችኛው ፍርድ ቤት የመለፈው ማለት ነው። ከሱ የተከሱትን ሌላኛውን ሻ አብዱራህማንን በነጻ ያሰናበተው ፍርድ ቤት አሊ በኪ ላይ አስራ አምስት ዓመት እስራት የፈረደበት እንግዲህ የአንድነትና የሰደቃ ፕሮግራም ላይ ተገኝተሃል በሚል ነው ማለት ነው። አቃቤ ይግባኝ ውጤት ነው ማለት ነው። ይግባኝ ውጤት ነው ግን ምንድን ነው እዚህ ጋር መታየት የነበረበት፣ የበታች ፍርድ ቤት ጉዳዩ መርምሮታል። ጉዳዩን ያየው ምሱ ነው ምስክር ያልቀረበን በዚህ ሰውዬ ላይ የሰደቃ ፕሮግራም ላይ ተገኝ መገኘቱ ስላ በዛ ላይ ነው ይከላከል ተብሎ የነበረው አንደኛው ሲጀመር እንግዲህ የሰደቃ ፕሮግራም የሚባለው የእስልምና ሃይማኖት ጉዳይ ነው። ሙስሊምና ሰደቃ ይነጣጠሉ። አንደኛው የዚህ ጉዳይ ላይ እኮ ጠቅላይ ፍርድ ቤቱ ራሱ ጭብጥ ይዞ ይሄ ጉዳይ ላይ ራሱን ይከላከል ማለት ሰደቃን በሃይማኖት የተፈቀደን ብቻ ሳይሆን ግዴታ የተደረገን ነገር እኮ እንደ ወንጀል አድርጎ ተመልክቶት ነው ማለት ነው። እና የሃይማኖት ጉዳይ እንደ መሆኑ መጠን ፍርድ ቤት ጁሪስዲክሽን የለውም የማየት ስልጣን የለውም በእንደዚህ ጉዳዮች ላይ ነው ተከላከል ብሎ የመለሰው። የበታች ፍርድ ቤቱ ደግሞ ይህን አይቶ የአስራ አምስት ላይ በይኖበታል። ቅጣቱን በተመለከተ በሁለት ምክንያት ትክክል የማይሆነው አንደኛው በሃይማኖት ጉዳይ የተሰጠ በመሆኑ ነው። ሁለተኛ አቶ አሊ መኪ የተከሰሰው እነዛን ደግፈሃል፣ የነሱን ዓላማ ተቀብልሃል የተባሉት እነ አቡበከር መዝገብ ላይ ገና ውሳኔ ሳይሰጥ ሲደረገ በመሆኑ ነው ማለት ነው። ሁለተኛ ነገር ደግ ይሄ ተከሳሽ አቶ አሊ መኪ ማለት ነው ተባበራቸው የተባለው እነ አቡበከር አህመድ ገና ለሰኔ አስራ ሰባት ውሳኔ እየጠበቁ ያሉ ናቸው። እነሱ ጥፋተኛ ባልተባሉበት ሁኔታ ይሄ ውሳኔ መተላለፉ ግን ይሄ ፊት ለፊት የሚታይ እንግዲህ ያው ፈረሱን ከጋሪ ማስቀደም ጉዳይ መሆኑ ግን ግልጽ ነው የሚሆነው ማለት ነው በጣም አመሰግናለሁ አቶ ተማም ኦኬ እኔም አመሰግናለሁ መለስካቸውን እናመሰግናለን ለመሆኑ ተከሳሹ አቶ አሊ ምን ይላሉ በአሁኑ ሰዓት ያሉበትን መግለጽ ያልፈለጉት አቶ አሊ ለአዲሱ አበበ የሚከተለውን ነግረውታል የነበረው የክስ ሂደት ሙስሊም መፍትሄ አፈላላጊ ኮሚቴዎች ጋር በመሆን አንድ አመት ከአምስት ወር በእስር ቆይቼ ነው ፍርድ ቤት በነጻ ወይም ደግሞ መከላከል ሳያስፈልገው ውጣ ብሎ ተለቀን ወጥተን ነበረ። በድጋሚ ጠቅላይ ፍርድ ቤቱ አቃቢ ይግባኝ ባለው መሰረት ምናልባት ይግባኝ አባባሉ ራሱ በአስር ቀን ውስጥ ነው የመጥሪያ ምክንት የተሰጠን። ከሁለት ሺህ በላይ ፋይል ነው ፍርድ ቤቱ በየትኛው ፍጥነት አይቶት ያስቀርባል ብሎ ራሱ መስጠቱ አንድ የሕግ ስህተት ጋ እንደነበረ ከሞላ ጎደል እስከ ባለሙያዎች ሰምቻለሁ። ካለው የኢትዮጵያ ፍርድ ቤት ሂደት አንጻር ሲታይ ያን ሁሉ ፋይል አይታቸው አንድ ስህተት ነው። ሁለተኛ ደግሞ በኋላ ውሳኔው ሲወሰን፣ ውሳኔውን ለመወሰን መዝገቡ የለም ብለው ፍርድ ቤቱ ሲናገሩ ስለሰማሁ ነው ላስረዳ ፈልጌ ነው። መዝገቡንም ሳያዩ መወሰናቸውን ያወቅነው የመከላከል ውሳኔው ለመወሰን ፍርድ ቤት ስንመላለስ መዝገቡ አልመጣልንም ብለው ሁለት ሶስት ጊዜ የቀጠሮ እየሰጥተውን ነበረ መዝገቡ ሰሙ ያስቀርባል የሚሉ ውሳኔ እንደሰጡበት ነው የተገነዘብነው። እና ያው ክሱ ቀጠለ ክሱ የቀጠለ ወደ አስራ ዘጠነኛ ችሎት ፍርድ ቤት ሄደው ክርክር ሂደት ቀጠለ። ሁለትንን ቀርበ እንድንከላከል የተወሰነው ሻህ አብዱረህማን ዑስማን ይባላሉ። እሳቸውም ማረሚያ ቤት ሆኖ እንዲከታተሉ ወስነው እኔንም ተይዞ ይቅረብ ና ማረሚያ ቤት ሆኖ እንዲከላከል የሚሉ ውሳኔ ሰጥተው ነበር። አሁን ምናልባት የአስራ አምስት አመት ጽኑ እስራት እንደወሰነብኝ የሰማሁት አንደኛ እኔ የተከሰስኩት ሽብር ቡድን ብሎ ደግሞ የሙስሊሙ መፍትሔ አፈላላጊ ኮሚቴዎች አጠቃላይ የሽብር ቡድን በመደገፍ ተብዬ ነው የተከሰሱት። ምናልባት የሽብር ቡድኑ ማን እንደሆነም አይገልጽም እንትኑ ላይ ግን የሽብር ቡድኑን በመደገፍ ተብሎ አስራ አምስት ዓመት ተፈርዶብኛል። ምናልባት ጋሪው ቀድሞ ፈረሱ ከኋላ ነገር ይመስላል። ሽብር ቡድን በመደገፍ የተባለው አካል ነጻ ቢወጣ እኔ ማንን እንደደገፍ እንግዲህ ለና ችግራ የገባኝ ነው። እና ፍርድ ቤቱ ፖለቲካል ውሳኔ መሆኑን ከሚገልጽባቸው አካሄዶች አንዱ ይሄ ነው። አሁን እንግዲህ የፍርድ እንትኑ አልቋል። ወደ ጠቅላይ ፍርድ ቤት የሚኬድበት ወይም ደግሞ የሰበር ችሎት የህግ ስህተት መኖሩን ጠበቃ ወይም ከህግ ባለሙያዎች ጋር ተማክሬ ያለውን የህግ ስህተት የሚሄድበት አዛቦች መኖራቸው ካረጋገጥ እቀጥላለን ብዬ እገምታለሁ። በጠበቃው በኩል ወደ ሰበር ሰሚ ወይም ደግሞ ወደ ጠቅላይ ፍርድ ቤት ለመሄድ አቅዳቸዋል ማለት ነው። አዎ እንደዚ ት ህግ ስህተቶች መኖራቸው ፍትህን እያጓደሉ መሆኑን ለማሳየት ኢትዮጵያ ውስጥ ያለውን ፍትህ ስርዓት መዛባት በግል ለአለም ህዝብ ልናሳውቅበት ነው ብዬ ገምታለሁ። አቶ አሊ መኪ በድሩ በጣም አመሰግናለሁ። እግዚአብሔር ስትልኝ ስለ ጊዜው አመሰግናለሁ። በጣም አመሰግናለሁ ለቀረባችሉ ቀለበ ጠይቅ አድማጮች ይህ የአሜሪካ ድምጽ ራዲዮ ከዋሽንግተን ዲሲ በየቀኑ በአማርኛ ከሚያስተላልፈው ፕሮግራም የዛሬ አርብ ግንቦት 28 2026፣ ሰኞም አይደለም፣ ግንቦት 26 አይደለም፣ ግንቦት 28 መሆኑን በምን እንደማወቅ ታውቃለህ? ምንድን ነው? የእናቴ ልደት ቀን ነው። እሺ፣ ዛሬ ደግሞ የታሪክ ማህደር ብዙ ነገሮች አሉ። ጆን ኤፍ ኬኔዲ የተገደሉበት ቀን ዝግጅታችን ይቀጥላል <laughs> <laughs>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 በነገራችን ላይ የዕለቱ አብይ ርዕስ እየተቀናበረ ነው፣ እንደደረሰን እናቀርባለን። ወደ አድማጭ አስተያየት እንሄድ። ቆንጅት፣ በነገርሽ ላይ ለእናትሽ መልካም ልደት ተመኝቻለሁ። አመሰግና። የኔም ትልቅ እህት ዛሬ ልደቷ ነበር። ወይዘሮ የሺ መልካም ልደት እንላለን። ወይዘሮ ማርያማዊት እንኳን አደረሰሽ። የአሜሪካ ድምጽ ራዲዮ ፕሮግራሙን ይቀጥላል። አሁን ከእናንተ የደረሱን አድማጮች ወደ እናንተ ጥያቄዎች ማለቴ ነው አስተያየቶች ወደ እናንተ መልሰ እናሰማለን። የተከበራችሁ የኢትዮጵያ ዲኤ አድማጮች በዛሬ ዕለት አቶ ሱሌማን የፀረ ሙስና ኮሚሽን ኮሚሽነር ለፓርላማ ያቀረቡት ሪፖርት አዳምጫለሁ። ኮሚሽኑ ይህን ምርመራ ያደረገው በአዲስ አበባ፣ በድሬዳዋ እና በክልል ከተሞች ነው የሚለው ለምን ትግራይ እንዳልጨመረ አልገባኝም። ሌላው የእርካታ ጥናቱ ላይ ከፍተኛ እርካታ ሰላሳ ስድስት ነጥብ ዜሮ ሁለት መካከለኛ ሰላሳ አምስት ነጥብ አንድ ዝቅተኛ አስራ ሁለት ነጥብ ስምንት እና አናውቅም ያሉት አስር ይላል ይሄ ሲደመር መቶ ሶስት ነጥብ ዘጠና ስምንት ይመጣል እንግዲህ ጸረ ሙስና ምንድን ነው ችግሩ መደመር አይችልም ማለት ነው ያቀረበውንስ ሪፖርት እንደገና ቢመለከተው ሁለተኛ በራሱ በጸረ ሙስና ውስጥ ያለው ሙስና ምናውቀዋል ራሱን ሳይ ማለት ነው አመሰግናለሁ ደርስ ጠናሽ፣ ቴሌቪዎች ምርጫውን በተመለከተ እንግዲህ እስካሁን እንደሰማነው ከሆነ ኢህአዴግ ፓርቲ ጠቅልሎ ሁሉንም አሸንፏል። ይሄ ትንሽ የሚያወዛግብ ነው። ለወደፊቱ ዘጠና ዘጠኝ ነጥብ ስድስት እየተባለ ብዙ ጊዜ በትችት ሲቀርብ የነበረው በዓለም ዙሪያ አካባቢ አሁን ደግሞ መቶ ፐርሰንት እየተባለ መወያያ ሆኖ ሊቆይ ነውና ተቃዋሚዎች በጣም ተበሳይተዋል፣ ተናደዋል፣ ደግሞም ይገባቸዋል። መንግስትም ይህን ያህል ተኩራርቶ የሚናገርበት አይደለም፣ የሚፎክርበትም አይደለም። ለዚህ እኔ መውጫ መንገዱ ለሁለቱ የሚበጀው የሚመስለኝ ፕሮፖርሽናል ሪፕሬዘንቴሽን የሚባለውን ፖፑላር ቮት የሚባለው ነገር ቢኖር እና መንግስትም እርግጠኛ ነኝ ይፈቅዳል ብዬ አስባለሁ። ተቃዋሚዎችም እንደዚሁ የሚስማሙ ይመስለኛል። ይሄ ብዙ ፓርቲ ባለበት ሁኔታ ፖፑላር ቦት ወይም የህዝብ ቦት ሪፕሬዘንቴሽን ቢሆን ኖሮ ይሄ ሁሉ አይሆንም ነበር ለማለት ነው። እና ይህንን ቢገፉበት ሁለቱም ማለት ነው፣ መንግስትም ተቃዋሚዎችም። ይህን ለማለት ነው። አመሰግናለሁ። አድማጮች ፕሮግራማችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን የፕሮግራም ማሳሰቢያ አለን። ባየናቸው ክርክሮች ኢህአዴግ የሰራውና ኢህአዴግ ያልሰራው የአፈጻጸም ግምገማ በማየቱና ህዝቡም ከዚህ ግምገማ ኢህአዴግ የሚቀጥለውን አምስት ዓመት ቢመራ ብዙ ነገር ይሰራል ከሚል ከድክመቱ ከተቃዋሚዎች ተሽሎ ስላገኘው ያው ድምፁን የሰጠበትና በተለይ ለተቃዋሚዎች ደግሞ ክሊር መልእክት ያስተላለፈበት ተስፋ የቆረጠበት ወቅት ነው። ምንም የፖሊሲ ና የስትራቴጂ አማራጮች ያልቀረቡበት አማራጭ ሊያቀርቡ የሚችሉ ሚዲያዎችና ምሁራንም የታፈኑበት፣ የተገለሉበት፣ የተገፉበት የምርጫ ድባብ ነው የነበረው። ለውጥን ስንሻ ግን ለውጥ ያልመጣበት ለሀያ አራት አመት ሲካሄድ የነበረ አፈና፣ እስር፣ የሰብአዊ መብት ረገጣ ከልማት እና ከብልጽግና አብዛኛውን ህዝብ የማግለል አካሄድ ሲከተል የነበረው ተመሳሳይ ፓርቲ አሁንም መቶ ፐርሰንት ድምፅ አገኘው ብሎ ሊቀጥል ያሰፈሰፈበት ሁኔታ ነው ያለው ማለት ነው። የቀደመው ይቅርታ ወጣት ኤልያስ ግደይ ሁለተኛው ደግሞ የተሰማ ወጣት አናንያ ሶሪ ይባላሉ። ግንቦት ቦት አስራ ስድስት ስለተካሄደው የኢትዮጵያ ምርጫና ውጤቱ ስለ ኢትዮጵያ ፖለቲካ መጻኢ ሁኔታም አነጋግረናቸዋል። ነገ ቅዳሜ ይቀርባሉ እንድትከታተሉ ከወዲሁ እንጋብዛለን። አድማጮች፣ ዝግጅታችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን ቆዩ። ቤተ እስራኤላውያኑን የተመለከተውን ዘገባ ይዞ ሶሎሞን አባተ መጥቷል። ትውልደ ኢትዮጵያ ቤተ እስራኤላውያን ቴልአቪቭ ከተማ ላይ ትናንትና ሰላማዊ ሰልፍ አድርገው ከፖሊስ ጋር ተጋጭተዋል። በሌላ በኩል ደግሞ በፌስቡክ የአመፅ መልእክቶችን ሲያሰራጭ ነበር የተባለ ትውልድ ኢትዮጵያ እስራኤላዊ በፖሊስ ቁጥጥር ስር ውሎ ምርመራ ከተደረገበት በኋላ መለቀቁ ታውቋል። ሰሎሞን አንድ የቀድሞው የእስራኤል ፓርላማ ወይም የክነሰት አባል የነበሩ ቤተ እስራኤላዊ አነጋግሯል። ነው ቤተ እስራኤላዊ ወታደር ዳማስ ፓካዳ ሆሎን ውስጥ በእስራኤል ነጭ ፖሊሶች አንዳች ጥፋት ሳይፈጽም ከተደበደበና ያንን አድራጎት የሚያሳይ ቪዲዮ በአንድ የቴሌቪዥን ጣቢያ ላይ ከወጣ እነሆ አንድ ወር ተቆጠረ። ያኔ ታዲያ ቴልአቪቭን የናጠ የትውልደ ኢትዮጵያ ቤተ እስራኤላውያኑ ሰልፍና ቁጣ ተነሳና ጠቅላይ ሚኒስትሩም ቤንጃሚን ኔታንያሁንና ካቢኔያቸውን ፕሬዚደንት ሪዩቨን ሪቭሊንን ወደ ጉዳዩ ጎትቶ አስገባ። እናም ጠቅላይ ሚኒስትር ናታንያሁ ወታደሩን ዳማስ ፓካዳን ቢሮቸው አስጠርተው አነጋግረዋል፣ ይቅርታም ጠይቀውታል። ጉዳዩን የሚከታተልና የትውልደ ኢትዮጵያ እስራኤላውያኑን ከቀሪው የእስራኤል ሕብረተሰብ ጋር ውሁድ የሚሆንበትን ሁኔታ የሚያመቻች የሚኒስትሮች ኮሚቴ አቋቁመዋል። ትናንት ረቡዕ ቴልአቪቭ እንደገና ተናጠች። ደግሞ ለምን? ትናንትና የነበረ ሰላማዊ ሰልፍ ያው ተቀጣይ ማለት ነው። በነበረው በፊትም ትልቁ ሰላማዊ ሰልፍ የነበረ የዛሬ ወር አካባቢ የነበረው ማለት ነው። አዎ እና እሱ ተቀጣይ ማለት ነው። አሁን ምንድን ነው በዚህ ጊዜ ያው ሰላማዊ ሰልፍ የሚያደርጉት የተለያዩ ግሩፖች ነው ያሉ። ኔትወርክ የተለያዩ ሰዎች ስለሆኑ እያንዳንዶቹ ያው እስከ መፍትሄ እስከምንቀበል ሰላማዊ ሰልፍ ማቆም የለብንም የሚል ሀሳብ አለ። ሌላ ሀሳብ ደግሞ ያው ትልቅ ሰላማዊ ሰልፍ ተደርገዋል። እና ጊዜ መንግስት እንስት ምክንያቱም ፕራይም ሚኒስትር ቢንያሚን ነታንያው ከዛን ጊዜ ጀምሮ እስካሁን ድረስ የሚኒስትሮች ኮሚቴ ልዩ ኮሚቴ ተቋቁመ ፕራይም ሚኒስትሩ ቸርመን ሆነው ያው ሁለት ጊዜ ስብሰባ ነበረ። እና ሌሎቹ ምን ይላሉ ጊዜ እንስት እና ከዛ የእኛ ፍላጎት ካልተሟላ እንደገና ማድረግ አለን ምን በሚል እና ትናንትና በዚህ ምክንያት የሆነ ሰላማዊ ሰልፍ በቴል አቪቭ ተካሂዶ ነበር። ሽሞን ሶሎሞን የቀድሞ የእስራኤል ፓርላማ ወይም ክኔሴት አባል ናቸው። አሁን ማምሻውን ነው ያነጋገርኳቸው። ሽሞን ሶሎሞን ቀደም ሲልም ሦስት የእስራኤል ትምህርት ሚኒስትሮችን አማክረዋል። ሲልቨር ቪሌጅ በሚባለው አካባቢ የሚገኝ ትልቅ ትምህርት ቤት ዋና ዳይሬክተር ሆነው ተሹመዋል። አሁን በዚህ የትውልደ ኢትዮጵያ ቤተ እስራኤላውያኑ እንቅስቃሴ ውስጥም በቅርበት ይገኛሉ። እናም የትናንቱ ቁጣ አንድ ወር ሙሉ ጠብቀን የሚበቃ የሚያጠረቃ ምላሽ አላገኘንም ነው እኔ በዚህ ጠለቅ ብዬ አውቀዋለሁ። ምክንያቱም በፖሊስ ውስጥ ከኮሚሽነሩ ጋር ትንሽ ኮሚቴ አለ፣ ከእኔ እዛ ውስጥ አለሁት። ምንድን ነው ያኔ ወታደሩ ወንጀለኛ ወታደ ፖሊስ የመጣ እሱ በእርግጥ ከፖሊስ ተባርረዋል። ይሄ መቶ በመቶ የታወቀ ነው። ተባረዋል ከስራ ዳማስ ፓካዳን የደበደቡት ማለት ናቸው። አዎ ወጥተዋል። ሁለቱም ናቸው የተባረሩት። ፖሊስ ሁለት ናቸው። አንደኛው ፖሊስ ነው ምድብ ፖሊስ የሚሰራ ነው። ያኛው ደግሞ ቮለንቲር ነው፣ ፖሊስ ውስጥ አብሮት የነበረው ነው። እና እኛ ምንለው ምንድን ነው ወንጀል ወንጀል ነው ይሄ የተደረገ ምክንያት ፖሊሱ ብቻ ሳይሆን ያንን መባረር አለበት። ያው በእርግጥ ያንን ተባረዋል። ምክንያቱም ቮለንቲር ነው የነበረ በበጎ ፈቃድ የሚሰራ ስለሆነ ወጥተዋል። ግን እኛ የምንለው ምንድን ነው እኛ በእርግጥ ቀላል አይደለም የኛ ጥያቄ፣ የምንለው እኛ ምንድን ነው ከስራ ብቻ መውጣት ሳይሆን በፍርድ ቤትም በሲቪል ፍርድ ቤትም በወንጀልነት ማቅረብ አለበት ነው የምንለው። ምክንያቱም ይሄ የስራ ጉዳይ አደለም። ይሄ ክሪሚናል ነው። እራሱ የቻለ ትልቅ ክሪሚናል ነው እና ወንጀል ስለሆነ ስራ ብቻ መውጣት ሳይሆን እስም ቀላል አይደለም። ግን እሱ ብቻ ሳይሆን በፍርድ ቤትም መቅረብ አለበት። እንደዚህ ወንጀል በቀላል አናልፈውም በሚል ነው የምንቀጥለው ያለን። አሁን አቶ ሽሞን፣ እርሶ በግል ሀሳቦ ይሄ ነገር ጊዜውን ጠብቆ እየሄደ ነው ያለው ወይስ ይበልጥ መፋጠን አለበት የሚል ሀሳብ አለሁት? አንደኛ። ሁለተኛ የትናንትናውን ሰላማዊ ሰልፍ ከሚደግፉት መካከል ነት ወይስ ይቆይ ከሚሉት መካከል ነዎት? እኔ በአጠቃላይ ያው እኔ ይህን ሰላማዊ ሰልፍ መቀጠል አለበት፣ በእውቀት ብናደርገው በኃላፊነት ብናደርገው ጥሩ ነበር። ምክንያቱም ከሚኒስትሮች ጋር ስትነጋገር፣ ከፕራይም ሚኒስትር ስትነጋገር፣ በትላልቅ ነገሮች ስትነጋገር በአንድ ሁለት ቀን ወይም በሳምንት የሚለወጥ አይደለም። ውሳኔውም ዝም ብሎ እንደ ዲክታቶር ፕራይም ሚኒስተር ይሄን ይሁን ብሎ የሚወስነው አይደለም። ውሳኔ ተወስኖ በኮሚቴዎቹም ጸድቆ ባጀቱም ተገኝቶ ብዙ ነገር የሚደረግ ስለሆነ እኔም ጠለቅ ብዬ ስራው ስለማውቀው ያው ፓርላማ አባል ነበርኩ እስከ ሁለት ወር በፊት እና ይሄ ፕሮሴስ ስለሚወስድ ትንሽ መቆየት አለብን። ምክንያቱም ሰላማዊ ሰልፍ ለራሱ አላማ አደለም። ሰላማዊ ሰልፍ ያው ቱል ነው እና ከሰላማዊ ሰልፍ ድምጻችን አዎ፣ ሰላማዊ ሰልፍ ድምጻችን ካሰማን በኋላ ዋና ነገሩ ቁጭ ብለን ተወያይተን ብንነጋገር ይሻላል ነው የምለው ግን ዋና ነገሩ ምንድን ነው? አቶ ሰሎሞን እኛ የምንለው ምንድን ነው? የፖሊስ ብቻ አይደለም ይሄ ፖሊስ የሆነበት ይሄ ትሪገር ነው። ችግሩ ግን ብዙ ችግር ነው ያለ። ባጠቃላይ አሁን ለምሳሌ የፖሊሱ ወንጀል ስናየው ይሄ የፖሊስ የትእዛዝ ችግር አይደለም፣ የትምህርት ችግር ነው። ፖሊሶቹ ወደ ወታደር ሲመጡ ወደ ፖሊስ ሲመጡ አዲሶች ሲመጡ ምን አይነት ስለ ባህል ስለ ኢትዮጵያ ባህል ስለ ታሪኩ ስለ ባህሉ ምን አይነት ትምህርት ይወስዳሉ? ሀያ ስምንት ሺ ፖሊሶቹ በሙሉ ከታች ጀምሮ እስከ ላይ ትምህርት ይወስዳሉ ወይስ አይወስዱም የሚል አሁን የሚደረገው ምንድን ነው ይሄ ሁሉ ትምህርት እንዲወስዱ እስካሁን የተከፈቱ ወንጀለኞች ለኢትዮጵያዎች እንደ አዲስ እንዲከፈት በኢትዮጵያውያን እስራኤላውያን ላይ ተከፍተው የነበሩ የወንጀል ክሶችን ማለት ሆነው ቀደም ሲል ሁሉ እንዲከፈት ሁሉ ተቀበዋል። ግን እሱ ብቻ ሳይሆን ያ የሚኒስትሮች ኮሚቴ ያልኩት በቀደም እንዲያውም እሁድ ነው የነበረ፣ ባለፈው እሁድ አሁን ነውና፣ እኛ አሁን የምንነጋገረው ምንድን ነው በጤና በኩል፣ በትምህርት በኩል፣ በስራ በኩል በአካዳሚክ ትምህርት በኩል በፖሊስ በኩል በሁሉ ይሄ ትሪገር አድርገን እኛ ወደ ላይ አውጥተን ስለ ሁሉ ችግራችን እነው የምንለው ያለን እና ሰላማዊ ሰልፍ አሁን ለምሳሌ በሚቀጥለው ብዙ ሰዎች ነው ያለን ኮሚቴዎችም ለራሳችንም አቋቁመናል በተለያዩ ኢትዮጵያዎችም በሙላችን ይሄ የሆነ ኮሚቴ ያለ ትልቅ ኮሚቴ፣ ሳብ ኮሚቴዎች አድርገን ደግሞ እያንዳንዱ የትምህርት ኮሚቴ፣ የፖሊስ ኮሚቴ፣ የወታደር ኮሚቴ አድርገን በቀላል አይደለም የያዝነው። ይሄን የሆነበትን ችግር አውጥተን በደንብ ወደ ሌሎችም እንድንወጣ ነው ሀሳባችን የመንግስትን ክስ ከመጠበቅ ይልቅ የኢትዮጵያ እስራኤላውያኑ ማህበረሰብ ራሱ ሊከሳቸው አይችልም እንዴ? ወይም ደግሞ ድብደባው የተፈጸመበት ዳማስ ፓካዳ ራሱ ክሱን ሊከፍት አይችልም እንዴ? ይቻላል፣ ይቻላል፣ በደንብ ይቻላል። እንዲያውም የኢትዮጵያዎች ኦፊስ አለ የቮለንቲር ሆኖ እንደ ኤንጂኦ ጠበቃዎች ብቻ አለ። ግን እኛ የምንፈልገው ምንድን ነው? ይሄ በመንግስት መሆን አለበት እንዲታወቅ መንግስቱ እንዲያውቀው እና ይሄ የኢትዮጵያው ችግር ብቻ ሳይሆን የህብረተሰቡ ችግር በመንግስት ጀምሮ መሆን አለበት የሚል በሚል ምክንያት ነው። እኔ የምደግፈው ይሄን በመንግስት እንዲሆን የምደግፈው ይሄ ታዋቂነት እንዲነበረበት እና በሁሉ በትልቅ ሀሳብ እንዲያዝ በሚል ነው እንጂ በግል መክሰስም ይቻላል የትም ጊዜ። የትናንትናው ሰልፍ ሲጠራ ፍቃድ እንደሌለው የቴልአቪቭ ፖሊስ ኮሚሽነር ለሰልፉ አስተባባሪ አምባር ቦጋለ ጠቅሰው አምባር ቦጋለ ፍቃድ እንደሌለው ሰልፉ ጠቅሰው እንዲያውም አመፀኞች እና ታጣቂዎችም ሳይቀላቀሉበት አይቀርም ሲሉ አስጠንቅቀው ነበር። ይሄ ቴልአቪቭ ትናንትና የተደረገበት ስብሰባ ያው ሴንተሩ ነው። ይሄ በጣም በጣም ሴንተር ነው። ያው ሴንተር ኦፍ ላይፍ ኦፍ ቴልአቪቭ ነው እዛ እና በአጋጣሚ ሆኖ በዛን ቀን ደግሞ የተለያዩ ዝግጅዎች ነበሩ የተለያዩ የኢንፎርሜሽን ሌላ እንትን ፖሊሶቹ በሙሉ ይሄ ታዕሊም በሌላ ምክንያት ተይዞ የነበረ ፕሮግራም ነው እና ታዕሊም አለ። በዚህ ብዙ የሴኪሪቲ ችግር አለ እና ይሄ ሰላማዊ ሰልፍ በሌላ ቀን ይደረግ። ምክንያቱም ዝግጅታችንን እኛ ለሴኪሪቲ ታዕሊም በቀደም ብሎ የተያዘ አለ ተብሎ በዚህ ምክንያት ትንሽ እንትን ግጭት ነበረ። ግን ለማለት የምፈልገው ዋና ነገሩ ፍቃድ ባይኖርም ባለፈውም አልነበረም፣ ዛሬም አልነበረም፣ ትናንትናም አልነበረም። ፍቃድ ግን አሁን ኢምባር ቦጋለም ያሉት ይሄንኑ ነው። ሕመሜን የሚደርስብኝን በደል ለመግለጽ ማንንም ፍቃድ መጠየቅ የለብኝም ነበር ያሏቸው ለፖሊስ ኮሚሽነሯ። ግን ፖሊሶቹም በእውነት ፖሊሶቹም በእኛ ኢትዮጵያዎች ሲባል ለየት ያለ ሴንስቲቭ ቢሄቪየር አለ እንጂ ሌሎችም ቢሆኑ ኑሮ አሁን እስራኤሎች ወይም አረቦች ሌሎችም ቢሆኑ ኑሮ በኃይል ሁሉ ሊበተን ነበር። እናቃቸዋለን። ምን እንደሚደረግ እናቃለን። እዚህ ሀገር እናንተ ላይ የተሻለ ነው። እናንተ ስለሆነ ግን ሴንስቲቭ ስለሆነ ግን ብዙ ብዙ ሀሳብ ይደረጋል። በትናንትናው ሰልፍ ላይ የወጡት ሁለት መቶ የሚሆኑ ቤተ እስራኤል መሆናቸውን እና የፖሊስ ጥበቃም እጅግ የተጠናከረ እንደነበር ተዘግቧል። ሰልፈኞች ፖሊሶች ላይ ጠርሙስ መወርወራቸው፣ ቢያንስ ሁለት ሰልፈኞች በቁጥጥር ስር ውለው እንደነበር ተዘግቧል። ለመሆኑ እውን እነዚህ ሰልፎች ታጣቂዎች ወይም ጽንፈኛ አክራሪዎች ሊጠቀሙባቸው ይችሉ ይሆን እንዴ? አስተባባሪዋ ኢምባር ቦጋ አለ ማን እንደሚመጣ እኛ መቆጣጠር አንችልም ሲሉ ሀሬት ስለሚባል ራዲዮ መናገራቸውን ታይምስ ኦፍ ኢዝራኤል ዘግቧል። ሽሞን ሰሎሞን ምን ይላሉ? በዚህ ሰላማዊ ሰልፍ ውስጥ በኢትዮጵያዎች ውስጥ ሌሎች ግሩፖች ኢትዮጵያዎች ያልሆኑም አናርኪስት ሲሆኑ እየገቡ ትንሽ ችግር ይፈጥራሉ። ይሄ የታወቀ ነው። እያንዳንዶቹም አሁን ለምሳሌ ዛሬ ሰላማዊ ሰልፍ ከመካሄዱ በፊት ከትናንትና ወዲያ አንድ ኢትዮ ሰው በፌስቡክ ሁሉ እንስበር እንግደል የሚል በጣም በጣም በጣም ፉኮራ በፌስቡክ ጽፎ ፖሊሶቹም በጣም እንትን ወደ ጭንቅ ስላስገባቸው ዛሬ ተይዞ ወደ ፖሊስ ገብተዋል። ምክንያቱም ሰላማዊ ሰልፍ ሳይሆን እሱ የጻፈው ስናየው ያው በጦርነት ግደሉ፣ ምቱ፣ ስበሩ፣ የሲቪል ቢሆን መኪናዎች ቢሆን ምናምን ብሎ ስለጻፈ ያው እንደምናውቀው በኤሌክትሮኒክ እንትን የፖሊሶቹ ዛሬ ተይዘዋል እና መሳሪያ ሳይሆን የነፍስ መግዳት ምናምን ሳይሆን አናርኪስቶች ግሩፖች ከኢትዮጵያዎችም አሉ፣ አልፎ አልፎ፣ በብዛት ግን አናርኪስት የሆኑ ግሩፖች ከኢትዮጵያዎች ውጭ እዛ ውስጥ እየገቡ ሰላማዊ ሰልፉም ያው ወደ ቫይለንስ እንዲገባ የሚያተኩሩም አሉ። ዛሬ የተያዘ በፌስቡክ እነዚያን መግለጫዎች አውጥቶ ያሉኝ ኢትዮጵያ እስራኤላዊ ነው ነው ግን ይቅርታ ብለዋል። እሱ ስም አልጻፈም ዝም ብሎ በሌላ ስም ነው የጻፈው አሁን ተይዞ ቃለ መጠይቅ ሲደረግለት ያው ግማሹ አምንበታለሁ፣ ሰላማዊ ሰልፍ እንዲሆን አምንበታለሁ፣ ግን ሌላ ግን በጨዋታ ነው የጻፍኩት፣ ምቱ ምናምን የሚለውን በጨዋታ ነው፣ ይቅርታ ጠይቃለሁ ብሎ ያው ይቅርታ ጠይቀዋል። ምርመራ ተደርጎለት ወደ ቤቱ ተመልሷል። ጉዳዩን በቅርበት መከታተላችንን እንቀጥላለን። እስራኤል በተቋም ደረጃ የተንሰራፋ ዘረኝነት አለባት ስለሚሉ ተቃዋሚዎችም ለአቶ ሽሞን ጥያቄ አንስቼላቸው ነበር። አቶ ሽሞን በዚህ ጨርሶ አይስማሙም። ይህንንና ሌሎችን ጉዳዮችን አንስተን ከሽሞን ሰሎሞን ጋር ብዙ ተጨዋውተናል። ከዌብሳይታችን ላይ ሙሉውን ውይይት ያገኛሉ። አቶ ሽሞን ሰሎሞንን ለዛሬ አመሰግናለሁ። ለአሜሪካ ድምፅ ሰሎሞን አባተ ነኝ ዋሽንግተን እናመሰግናለን ሰለሞንን። ወደሚቀጥለው ዝግጅት እናልፋለን። እንደምታውቁት በፊፋ ዙሪያ የተነሱ የጉቦና የሙስና ቅሌቶች አሉና ያን የተመለከተ ትንታኔ እናቀርባለን ብለናል። እንዲህ ነው። ብሪታንያ እና አሜሪካ በፊፋ የውስጥ ጉዳይ ጣልቃ የገቡት ተቋሙ የዓለም እግር ኳስ ዋንጫ ውድድርን እነርሱ ማዘጋጀት እየፈለጉ የ2018ቱን ለሩሲያ የ2022ቱን ደግሞ ለኳታር በመስጠቱ ተበሳጭተው ያን ለመበቀል እንጂ ቀድሞውኑ ሙስና መኖሩን አተውት አይደለም የሚሉ ወገኖች አሉ። ምን ያህል እውነት ነው? የፊፋው ሙስና ቅሌት መቼ ነው የተጀመረው? ዋና ተዋናዮች ውስጥ እነማን ናቸው? የረዥም ጊዜው ፕሬዝዳንትና እንዲያውም አሁን በቅርቡ ለአምስተኛ ጊዜ ተመርጠው ወዲያው ስልጣናቸውን የለቀቁት ሴፕ ብላተርን የሚተካው ሰውስ ከወዲሁ ይታወቅ ይሆን? ሰሎሞን ክፍሌ እነዚህንና ሌሎች ጥያቄዎችን ለዓለም አቀፍ ስፖርት ተቋማቱ ልዩ አማካሪ አቶ ፍቅሩ ኪዳኔ አድርሷል። ሰላም አቶ ፍቅሩ፣ እንደምንሰነበቱ ጤና ይስጥልኝ። ፊፋ ውስጥ የሙስና ወንጀል ክስ የተመሠረተባቸው ባለሥልጣናት ዙሪክ ከተማ ላይ ተይዘው ከታሰሩ በኋላ ስለ ቅሌቱ ይበልጥ መረጃ ሊያካፍሉን ይችላሉ ያልናቸው አቶ ፍቅሩ ወዴት ጠፍተው ከረሙ የሚሉ አድማጮች ባቀረቡት ጥያቄ እንነሳ እስቲ። የት ቆዩ አቶ ፍቅሩ? አለው በነገራችን ላይ የተከበራችሁ አድማጮች አቶ ፍቅሩ ኪዳኔ እንደ ቀድሞ ከፓሪስ የቪኦኤ ዘጋቢ አይደሉም። በበጎ ፈቃደኝነት ነው አልፎ አልፎ ብቅ እያሉ መረጃዎችን ለአድማጮች የሚያካፍሉት እንጂ የአሜሪካ ድምፅ ራዲዮ ጣቢያ ተቀጣሪ አይደሉም። ይህን ግልጽ ካደረጉ በኋላ ወደ ቀጣይ ጥያቄ አልፋለሁ። በዙሪኩ ኮንግሬስ የተነሳ ሰሞኑን ብዙ ተጽፏል፣ ብዙ ተወርቷል፣ እስከ ያለፉትን ኮንግሬሶች ጨምሮ የእርሶን በተቋሙ ውስጥ ያሳለፉትን ተመክሮ ያካፍሉን። መሪዎቹን ውርደት ውስጥ የከተተው የሙስና ጉዳይ ውስጥ የተስፋፋው እንዴት ነው? ስላቀረብኩላቸው ጥያቄ አቶ ፍቅሩ ሲመልሱ ለመጀመሪያ ጊዜ በፊፋ ኮንግሬስ ከአቶ ይድነቃቸው ተሰማ ጋር የተካፈልኩትና የዓለም ዋንጫ ውድድር ያየሁት እንደ ሮባ አቆጣጠር በሺ ዘጠኝ መቶ ስልሳ ስድስት ማለትም ከአርባ ዘጠኝ አመት በፊት ለንደን ላይ ነው። የፊፋ ፕሬዚዳንት እንግሊዛዊው ሰር ስታንሌ ራውስ ነበሩ። ፊፋ ለአፍሪካና እስያ አንድ ስፍራ በዓለም ዋንጫ ውድድር ውስጥ ስለሰጠ አፍሪካ አልፈልግም በማለት የእስያው ተወካይ የሰሜን ኮሪያው ቡድን ጣሊያንን በማሸነፍ ጥሩ ውጤት ያስመዘገበበት ወቅት ነበር። በዚሁ በእንግሊዝ ሀገር ውድድር ላይ ነው ፖርቱጋል ያሰለፈችው ቡድን አምበል ኮሎና ሲሆን፣ ምርጥ ተጫዋች የተባለው ውዜብዮ ሁለቱም የሞዛምቢክ ተወላጆች ነበሩ። በዚያም ዘመንም ሆነ አቶ ይድነቃቸው ካረፈበት ወቅት የዓለም እግር ኳስ ቤተሰብ በሰላም ይኖር ነበር። አሁንም ቢሆን የዓለም ስፖርት የሚመራው በበጎ ፈቃደኞች ብርታት መሆኑ ግልጽ ነው። ገንዘቡ ያለው ሌላ ስፍራ ነው። አሁን የፊፋን መሪዎች ውርደት ውስጥ የከተተው የሙስና ጉዳይ የተስፋፋው የዓለም አቀፍ እና የአህጉር ውድድሮች በቴሌቪዥን ለማስተላለፍ በሚደረጉት ጨረታዎች መብቱን ለማግኘት በሚከፈለው ከፍተኛ የገቢ ምጭ የተነሳ ነው። ከዚህ በቀር በተለይ የአውሮፓን የእግር ኳስ ውድር ለማስተላለፍ የሚከፈለውና ለየክለቦቹ በሚደርሳቸው ክፍያ አማካይነት የፕሮፌሽናል ተጫዋቾች ደሞዝም መናሩ ግልጽ ነው። ስለዚህ ፉትቦል ውስጥ ከቁማሩም ጭምር ብዙ ገንዘብ ይዘዋወራል ማለት ነው። ከቅርብ ቀናት በፊት ስልጣናቸውን ለመልቀቅ የወሰኑት ሴፕ ብላተር ወደ ፊፋ ፕሬዚዳንትነት የደረሱት እንዴት እንደሆነ የሚያስረዳሉ አቶ ፍቅሮ፣ አረቦቹ ኮንግረስ በሚካሄድበት በፓሪስ ከተማ ድምፅ ሰጪዎቹን በየሆቴላቸው እየዞሩ አስር ሺ ዶላር ያቀፈ አንቨሎፕ አደሉ። ከሀምሳ ሁለት አፍሪካ ሀገሮች ውስጥ ሀያ ስድስቱ ለብራተር ድምጻቸውን ሰጡ። ሙስና ዋና መሳሪያ ሆኖ በዓለም ፉትቦል ቤተሰብ ውስጥ ተቀየሰ። እንደገና በአውሮፓ ቆጣጠር በሁለት ሺ ሁለት የአፍሪካ ፕቶል ኮንፌዴሬሽን ፕሬዚዳንት ኢሳ ሀያቱ የአቶ ለፊፋ ፕሬዚዳንትነት እጩ ሆኖ ከብላተር ጋር ለመወዳደር ቀረበ። በመሀሉ ፊፋ ለእያንዳንዱ ብሔራዊ ፌዴሬሽን ማለት በዓመት ሁለት መቶ ሀምሳ ሺህ ዶላር እርዳታ ይሰጥ ነበር። በዚህም የተነሳ ብላተርን የሚደግፉ መቶ አምስት ፌዴሬሽኖች በጽሁፍ አስታውቀዋል። አፍሪካ ግን በሙሉ ድምፅ ሀያቱን እደግፋለሁ ብላለች። አውሮፓና ላቲን አሜሪካ ሲጨመር ሀያቱ ምንም ተስፋ እንደሌለው ብነግረውም ልሞክር በማለት ወሰነ። ሴውል፣ ደቡብ ኮሪያ ላይ በተደረገው ምርጫ በዚያው በካታር ቤን ሀማም የሚመራው ቡድን አስር ሺህ ዶላር በአንቨሮፕ እያደለ ሀያ ስድስት የአፍሪካ ሀገሮች ተጠሪዎች የካሜሩን ተወላጅ የሆነውን ሀያቱን በመክዳት ለብላተር ድምጻቸውን ሰጥተው አስመርጠውታል። ፊፋ በየዓመቱ ለብሔራዊ ፌዴሬሽኖች የሚሰጠውን ለምሳሌ በአሁኑ ዓመት አንድ ሚሊዮን ዶላር ምን ላይ እንዳዋሉት የሚቆጣጠር የለም። የአፍሪካ የስፖርት ሚኒስቴሮች ከፌዴሬሽኖች ጋር ያላቸው ጭቅጭቅ ገንዘብ ላይ የተመሰረተ ነው። ፌዴሬሽኖቹ ፊፋ የሚሰጠን ገንዘብ መንግስት ምንም አያገባውም ባዮች ናቸው። በእኔ አስተያየት እንኳን መንግስት ይቅርና ሕዝቡም ለእድገት ቢያያግሩ የሚገባው ገንዘብ ምን ላይ እንደዋለ ማወቅ መብቱ ነው። ዳሩ ግን ራሳቸው መንግስታቶች ከእርዳታ ዘብ እንደሚያሸሹ ስለሚታወቅ ሌሎቹን ከማናንሼ ማለታቸው አያስገርምም። ስለዚህ ሂሳብ ያለ ማጣራት ሌላው አይነት የሙስና ዘዴ ሆኗል። እስካሁን ድረስ በስፖርት ዓለም ውስጥ በመጥፎ ተግባር ከማይጠረጠሩት ሀገሮች መካከል አንዷ ኢትዮጵያ ነች። ምንም ደሃ ብንሆን ያለችን ሀብት ክብራችን ነች። ፊፋ የራሱ የሥነ ምግባር ኮሚቴ እንዳለው ይታወቃል። የአሜሪካው የፌዴራሉ ምርመራ ቢሮ ኤፍቢአይ በተቋሙ የውስጥ ጉዳይ ጣልቃ የገባው ታዲያ ለምን? እንደው አቶ ፍቅሩ አብራርተዋል። የ2018ቱን የዓለም እግር ኳስ ዋንጫ ውድድር ሩሲያ፣ የ2022ቱን ካታር የሚያዘጋጁት ከብሪታንያና ዩናይትድ ስቴትስ ወስደው በመሆኑ እነዚህ ሁለት አገሮች እንግሊዝና አሜሪካ በብላተር ላይ ቂም በመያዛቸው ለመበቀል ሲሉ ነው ጣልቃ የገቡት የሚሉ አሉ። ያስኬዳሉ ብያቸው ነበር። የአሜሪካን መንግስት ፍርድ ሚኒስቴር በፊፋ ጉዳይ ጣልቃ የገባው በአንድ አሜሪካዊ ተወላጅ ቻክ ብሌዘር የሚባል የሰሜንና የመካከለኛው አሜሪካ ፉትቦል ኮንፌዴሬሽን ዋና ፀሐፊ የነበረ ታክስ ሳይከፍል ቀርቶ ከተያዘ በኋላ ለኤፍቢአይ መስራት ጀምሮ ይህን ሁሉ ጉድ ያጋለጠው እሱ ነው። ሌላው ዝነኛ በአጭበርባሪነት የታወቀው በልዩ ልዩ ዘዴ የፊፋን ሀብት የዘረፈው የአሜሪካኑ አለቃ የነበረው የኮንፌዴሬሽኑ ፕሬዚዳንት ጃክ ዋርነር የትሪኒዳድ እና ቶባጎ ተወላጅ ነው። የአሜሪካን መንግስት ክስ ያቀረበው በአርባ ሰባት ጉዳይ ላይ መቶ ሀምሳ ሚሊዮን ዶላር ነክ የሀያ አምስት ዓመት እንቅስቃሴን የሚመለከት ነው። እስካሁን ዘጠኝ ሰዎች ሲያዙ፣ ሌሎቹ በኢንተርፖል አማካይነት እየተፈለጉ ነው። ስማቸው ያልተጠቀሰ በቁጥር ብቻም የሚጠሩ አሉ። ስለዚህ ጉዱ ፈልቶ ገና አልበረረም። ዋናዎቹ ግን ጃክ ዋርነር እና ቻክ ብሌዘር ናቸው። ለምሳሌ ለካራይብ የጥቁር አገሮች ፉትቦል ማስፋፊያ ተብሎ ከደቡብ አፍሪካ የተሰጠው አስር ሚሊዮን ዶላር ለታሰበው እቅድ የዋለ አይመስለኝም። እንደ ተባለው እነ ዋርነርና ብላዘር ሳይከፋፍሉት አልቀረም። ሁለቱ መሪዎች በሙስና ሀብታም መሆናቸውን ሁላችንም እናውቃለን። ማስረጃ ግን የለንም። አሜሪካኖች ግን በባንክ ቤት ያስቀመጡትን በመመርመር ከወዴት እንደ መጣ ማን እንደ ላከው በማጣራት ብሌዘር የቀዳውን ቴፖች በመስማት ሁሉን ለማፋጠጥ ደርሰዋል። አሜሪካኖችና እንግሊዞች በካታር እና በሩሲያ ለሁለት ሺ ሀያ ሁለትና ለሁለት ሺ አስራ ስምንት የዓለም ዋንጫ ዝግጅት በመሸነፋቸው ቁጭታቸውን ለመወጣት እሳቱ እንዳይጠፋ እፍ እያሉ ነው። ዋርነር እና ብላዘር የዓለም ዋንጫን ለማዘጋጀት የሚወዳደሩትን ሀገሮች መንጨት የጀመሩት እንደ አውሮፓ አቆጣጠር ከዘጠኝ መቶ ዘጠና ሁለት ጀምሮ ነው። እነርሱ ብቻቸውን እንዳይበሉ ትርፍራፊ የሚደርሳቸውንም አሰልፈዋል። ብላተርን ያስመረጠው የካታር ተወላጅ ቤንሃማ በተራው ከፊፋ ፕሬዚዳንት ከብላተር ጋር እወዳደርሃለሁ ብሎ በዋርነር አማካይነት ለሀጉሩ ፌዴሬሽን ተጠሪዎች እንዲደግፉት አርባ ሺህ ዶላር በነፍስ ወከፍ ሲያድል ተይዞ እድሜ ልኩን ከፉትቦል ዓለም እንዲወጣ በፊፋ ተፈርዶበታል። ዋርነር እና ብራዘርም ፊፋ ምርመራ እንዳያካሄድባቸው በራሳቸው እርምጃ ስልጣናቸውን የተዉ ናቸው። ሌሎችም በፊፋ የታገዱ ስነ ምግባር የጎደላቸው እንደ ናይጄሪያው አሞስ አዳሙ የመሳሰሉ አሉ። ላለፉት አስራ ሰባት ዓመታት ያህል ፊፋን በፕሬዝደንትነት ያገለገሉት ሴፕ ብላተር ሥልጣናቸውን ለመልቀቅ ወስነዋል። የሚተካቸው ሰው በመጪው ዓመት ሕዳር ወይም መጋቢት ወር 2008 ዓ.ም እስኪመረጥ ድረስ ግን ሥራቸው ላይ ይቆያሉ። ማን የሚተካቸው ይመስሎታል? በቅርብ ጊዜው ምርጫ ዋና ተፎካካሪያቸው የዮርዳኖሱ ልዑል አሊ ቢን አልሁሴን ናቸው። ዕድል ሊኖራቸው ይሆን? ሚሼል ፕላቲኒስ ብያቸው ነበር። አቶ ፍቅሩ ያስረዳሉ። ለጊዜው የጆርዳኑ ልዑል አሊ፣ የአውሮፓ ፉትቦል ኮንፌዴሬሽን ፕሬዚዳንት ፕላቲኒ ስማቸው ይነሳል። ሌሎቹ ግን እነ ፊጎ፣ ጂኖላ፣ ሻምፓኝ ቀልደኞች ናቸው። የጆርዳኑም ልዑል ስሙን ሊያስጠራ የቻሉ አውሮፓውያኖች ስለደገፉት ብቻ ነው። ከእነርሱ መካከል እጩ ያላቀረቡት እንደሚሸነፉ ስለሚያውቁ ብላተር ላይ እንቅፋት መትከልን ስለመረጡ አልሁሴንን አገኙ። እንደ ጥንት ጊዜ ቢሆን አስር ሀያ ተወዳዳሪ ከይሃ ጉሩ ማቅረብ ይቻል ነበር። ለጊዜው ይሄ ነው የሚባል ተወዳዳሪ አይታየኝም። ድንገት አድብተው የሚጠብቁ ሊኖሩ ይችላሉ፣ እንግሊዞች እንደሚሉት ዌተንሲ። አቶ ፍቅሩ ከአፍሪካስ ሊተካቸው የተዘጋጀ ችሎታው ያለው ሰው አለ? እንኳንስ ለፊፋ ይቅርና ለካፊም የሚሆን ሀያቱን የሚተካ አይታየኝም። በስፖርት ዓለም ውስጥ ያለው ችግር ወጣቱ ትውልድ እንዲተካ ምንም አይነት ዝግጅት የለም። ስራው በበጎ ፈቃደኝነት የሚካሄድ ስለሆነ ወጣቱን አይስብም። ስለዚህ ሽማግሌ ብቻ ናቸው የስፖርት መሪዎቹ። ማለትም የፌዴሬሽኑ ተጠሪዎች እንደኛ ገለል ብለው ማገልገል ይችላሉ። ኃላፊነቱን ለወጣቱ ትውልድ ቢሰጡ ኖሮ ዛሬ እድማቸው ከስልሳ በታች የሆነ የስራ ልምድ ያላቸውን ምንም እንደ ብላተር አምስት ቋንቋ የሚናገር ባይሆንም ቢያንስ ሁለት ሶስት ቋንቋ የሚናገር አፍሪካዊ፣ እስያዊ፣ አሜሪካዊ አይጠፋም ነበርም። እስያ ጃፓን፣ ቻይና፣ ኮሪያ ማለትም በስፖርት ኃይለኛ መንግስታቶች ባሉበት አህጉር ውስጥ የአረብ አገሮች ተጠሪዎች የስፖርቱ መን የሆኑበት ምክንያት ሙስና ላይ የተመሰረተ ምርጫ ቢካሄድበት አህጉር በመሆኑ ብቻ ነው። የብዙ ስፖርት ኮንፌዴሬሽን መሪዎች አረቦች ናቸው። ግራ ብነፈሰ ቀኝ በገንዘብ የሚቀልድ ወይም የሚያጭበረብር የተወሰኑ ናቸው። ሁሉንም በአንድ ስልቻ ውስጥ መክተት አይቻልም። ከመንደር አንስቶ እስከ ብሔራዊ ደረጃ ድረስ ክለብ አቋቁሞ የሚያገለግሉት ሁሉ በጎ ፈቃደኛ፣ የተባረኩ ህብረተሰቡን የሚያገለግሉ ናቸው። መኖራቸው የሚታወቀው ግን በስታቲስቲክ ብቻ ነው። አቶ ፍቅሩ ኪዳኔ የዓለም አቀፍ ስፖርት ተቋማት ልዩ አማካሪ ለሰጡኝ ሰፋ ያለ አስተያየት በአድማጮች ስም በጣም አመሰግናለሁ ትብብሮ እንደማይለየንም ተስፋ አደርጋለሁ እሺ ሰለሞን ኦኬ እኛ ደግሞ እናመሰግናለን ሰለሞንን አፍሪካ በጋዜጦች አዳነች ፍሳዬ ታቀርባለች አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል የህንድ የእርሻ መሬት መዋዕለ ንዋይ በኢትዮጵያ የእርሻ ዘርፍ የአፍሪቃን እድገት እንደሚያንቀሳቅስ ተገለጸ አፍሪቃውያን የእግር ኳስ ባለሥልጣኖች በፊፋ ላይ የሚደረገውን ምርመራ የኢምፔሪያሊስቶች ደባ አድርገው እንደሚያዩት ተዘገበ የሚሉት ርዕሶች ነው ዛሬ የምንመለከተው የሲኤንኤን ድረገጽ ህንድ 1.2 ቢሊዮን ህዝቧን ለመቀለብ የምትረዳ የአፍሪካ ሀገር በሚል ርዕስ ባወጣው ጽሁፍ የህንድ ኩባንያዎች በግርድፉ 600 ሺህ ሄክታር የሚሆን መሬት በኢትዮጵያ ማግኘታቸውን፣ ከህንድ ቀጥሎ ደግሞ የሳውዲ አረቢያ ኩባንያዎች የ500 ሺህ ሄክታር የእርሻ መሬት ስምምነት ማግኘታቸውን ገልጿል። የሲኤንኤን ድረገጽ አያይዘውም የህንድ ኩባንያዎች ፊታቸውን ወደ ኢትዮጵያ ያዞሩበትን ምክንያት ይዘረዝራል። የህንድ ህዝብ ብዛት በፍጥነት እየጨመረ የእርሻ መሬት መጠንም እየቀነሰ በመሆኑ የከርሰ ምድር ውሃም በማሽቆልቆሉ የሀገሪቱ የእህል ዘርፍ በህብረ ሀገራት ቁጥጥር ስር ስለነበር እንደ አውሮፓ አቆጣጠር ከሺህ ዘጠኝ መቶ ዘጠናዎቹ ዓመታት በወጣው የእርሻ ስርዓት ምክንያት ቀስ በቀስ እየወጡ በመሆናቸው እንደሆነ ዘገባው ያስረዳል። የህንድ መንግሥት የሀገሪቱን የእህል ፍላጎት ለማሟላት ሲል የሀገሪቱ ኩባንያዎች በውጭ ሀገራት የእርሻ መሬት መዋል ንዋይ እንዲያፈሱ ማብረታት ጀመረ። ኢትዮጵያ በበኩሏ ሰፋፊ የንግድ የእርሻ መዋል ንዋይ የመሳብ ፖሊሲ ቀየሰች። ይሁንና ሰፋፊ መሬት የተረከቡት የመዋል ንዋይ አፍሳሾች በገቡት ስምምነት መሰረት እንደማይሰሩ ሴኔን ድረገጽ ላይ የወጣው ጽሑፍ ሲያስረዳ፣ በቅርቡ የተደረገው ጥናት ኢንቨስተሮች ከተረከቡት መሬት የእርሻ ሥራ የጀመሩት ከስምንት ከመቶ ባነሰ መሬት ላይ መሆኑን ያሳያል ይላል። ይህን ጽሑፍ ያቀረቡት መሐመድ አሚር አንዋር የተባሉ በጆሀንስበርግ ዩኒቨርሲቲ የዶክተርነት ድኅረ ምረቃ ጥናትና ምርምር የሚያካሄዱ ናቸው። ጋምቤላ ውስጥ የ100 ሺህ ሄክታር የእርሻ መሬት የተረከበው ካሪቱሪ ግሎባል ኩባንያ አሁን የእርሻ ምርት የሚያካሄደው በ1 ሺህ ሄክታር መሬት ላይ ብቻ እንደሆነ ለመረዳት ችያለሁ ይላሉ። በጋርዲያን ድረገጽ በበኩሉ የእርሻ ዘርፍ ለአፍሪቃ የኢኮኖሚ እድገት አንቀሳቃሽ ሞተር ይሆናል በሚል ርዕስ ባወጣው ጽሁፉ የእርሻ ዘርፍ ከማሊ እስከ ታንዜኒያ የኢኮኖሚ እድገት እያስፋፋ እንደሆነ ይጠቁማል። ይህን ጽሁፍ ያቀረቡት አግነስ ካሊባታ አግራ በሚል ሕጽሮት የሚታወቀው እሳቸው የሚመሩት የአረንጓዴ አብዮት ቡድን እርሻ አብዛኞቹ አፍሪቃውያን የተሰማሩበት ዘርፍ ሲሆን በመላ አፍሪቃ ዘላቂና እኩል እድገት እንዲገኝ የሚያደርግ ዋና አንቀሳቃሽ ዘርፍ ነው ብሎ ያምናል። የብዙ የአፍሪቃ ሀገሮች ኢኮኖሚዎች በዓለም ዙሪያ ባሉት ሀገሮች ባልታየ ፍጥነት እያደጉ ነው። በአፍሪቃ ዓመታዊ ገቢ የሶስተኛነት ቦታ የሚይዘው እርሻ ቀጣዩ የአፍሪቃ እድገት መሰረት ይሆናል። የአፍሪቃ መሪዎች ለመጀመሪያ ጊዜ የናይጄሪያ የእርሻ ሚኒስትር የሆኑትን አክንዊሚ አደሲናን የአፍሪቃ ልማት ባንክ ኃላፊ እንዲሆኑ የመረጡትም ለዚህ ነው ሲል ዘ ጋርዲያን ድረ ገጽ ላይ የወጣው ጽሑፍ አስገንዝበዋል። የናይጄሪያው እርሻ ሚኒስትር የአፍሪቃ አነስተኛ እርሻ ዘርፎች በየገቢው ደረጃ እድገት እንዲያስገኙ በማድረግ ረገድ አብይ ሚና እየተጫወቱ መሆናቸውን ጽሑፉ ይጠቅሳል። ለምሳሌ ድህነትን በመቀነስ ረገድ እርሻ ሌሎች ዘርፎች ከሚያስገኙት በ11 እጥፍ የበለጠ ውጤት እንደሚያስገኝ ዘገባው ጠቁሟል። የአፍሪካ ሕብረት አባል ሀገሮች ባለፈው ዓመት ከብሔራዊ ባጀታቸው 10 ከመቶ የሚሆነውን በእርሻ ዘርፍ ላይ ለማዋል የገቡትን ቃል አድሰዋል። ኢትዮጵያን፣ ጋናን፣ ቡርኪና ፋሶንና ሩዋንዳን በመሳሰሉት አገሮች እንዲህ አይነቱ መዋለ ነዋይ ድህነትን በመቀነስ ረገድ ከተገኘው አመርቂ ውጤት ጋር ተሳስሯል። የዓለም ባንክ እንደሚለው ኢትዮጵያ እንደ አውሮፓ አቆጣጠር ከ2000 ዓ ምት ወዲህ የድህነትን መጠን በ33 ከመቶ ለመቀነስ የቻለችው በእርሻ ዘርፍ እድገት አንቀሳቃሽነት ነው። ሩዋንዳም በተመሳሳይ አሰራር ድህነትን በአጭር ጊዜ በ45 ከመቶ ለመቀነስ የቻለችው በእርሻ ዘርፍና በተያያዥ ኢንዱስትሪዎችና አገልግሎቶች እድገት ምክንያት እንደሆነ የዓለም ባንክ መግለጹን ዘ ጋርዲያን ድረገጽ ላይ የወጣው ዘገባ ጠቅሷል። ታይም መጽሔት ደግሞ የአፍሪቃ የእግር ኳስ ባለሥልጣኖች በፊፋ ማለት በዓለም አቀፍ የእግር ኳስ አስተዳዳሪ አካል ላይ ያነጣጠረውን የሙስና ምርመራ ለምን የኢምፔሪያሊስቶች ደባ አድርገው እንደሚያዩት ለማጤን ይሞክራል። ሴፕ ብላተር ለቀጣዮቹ አምስት ዓመታት በፊፋ ፕሬዝደንትነት እንዲቀጥሉ በመምረጥ ረገድ የረዱት አንጋፋ የአፍሪቃ የእግር ኳስ ባለሥልጣኖች የብላተር ከሥልጣን መሰናበት ውሳኔ እንዳስቆጣቸው ታይም መጽሔት ላይ የወጣው ጽሑፍ ይገልጻል። ጽሑፉ እንደሚለው የዩናይትድ ስቴትስ መርማሪዎች ብላተር ከተመረጡ በኋላ ምርመራውን እንዳጠናከሩባቸውና በፊፋ ላይ የተሰነዘሩ የሙስና ክስ ወደ ፊፋው ፕሬዚደንት እየተጠጋ መሄዱን ዘገባው ጠቅሷል። በሁኔታው የተበሳጩት የደቡብ አፍሪካው ስፖርት ሚኒስትር ፊኬሌ ኢምባሉላ ባለፈው ረቡዕ ባደረጉት ጋዜጣው ጉባኤ ምዕራባውያን ኢምፔሪያሊስቶች በዓለም ፖሊስነት የተሰለፉ ሆኖ ነው የተሰማኝ ሲሉ ማማረራቸውን መጽሔቱ ጠቅሷል። ሴፕላተር ለ17 ዓመታት ያህል ፊፋን በመሩበት ወቅት በዓለም ድሃ በሚባሉት ሀገሮች የእግር ኳስ ጨዋታ እንዲዳብር ብዙ ረድተዋል። ድሆቹ አገሮች በበኩላቸው በአመራራቸው ላይ የሙስና ክስ ሲቀርብ ከጎናቸው ይሰለፉ ነበር። አጥብቀው ከሚደግፏቸው መካከል ደቡብ አፍሪቃውያን ናቸው። ከአምስት ዓመታት በፊት የዓለም የእግር ኳስ ጨዋታ ውድድር በደቡብ አፍሪቃ እንዲደረግ መርዳታቸው ይታወቃል። ይሁንና በብላተር ደጋፊ አፍሪቃውያን ዘንድ የተንጸባረቀው የቁጣ ደረጃ ከስፖርቱ ውድድር የዘለለ ነው። በዓለም አቀፉ የስፖርት አስተዳደር አካል ውስጥ ያለውን የፖለቲካና የባህል ክፍፍልን ያንጸባርቃል። ይህም የምዕራቡ ዓለም በታዳጊ አገሮች ላይ በሚያሳዩት ተጽዕኖ ታሪክ ላይ የተመሰረተ ነው ይላል ታይም መጽሔት ላይ የወጣው ዘገባ። የደቡብ አፍሪቃው የስፖርት ሚኒስትር እምባሉላ ደቡብ አፍሪቃ የ10 ሚሊዮን ዶላር ጉቦ ለፊፋ ባለሥልጣኖች ሰጥታለች የሚለውን ከዩናይትድ ስቴትስ የተሰነዘረውን ክስ በጥብቅ አስተባብለዋል። አያይዘውም እኛ ቅኝ ገዢዎችን ታግለን አሸንፈናል ኢምፔሪያሊዝንም ደግሞ አሁንም እየታገልን ነው። እንዳመጣጡም መታገሉን እንቀጥላለን ሲሉ አስገንዝበዋል። ከሌሎቹ የአፍሪቃ ሀገሮች ኳስ ጨዋታ ባለሥልጣኖችም ተመሳሳይ ቁጣ ተሰምቷል። የጋና ብሔራዊ እግር ኳስ ማህበር ኃላፊ ኩሲ ኒያንታኪ የምዕራቡ ዓለም እብሪት ብለውታል። አፍሪቃውያን ውሳኔዎችን በተጽዕኖ የምንወስድ ሙሰኞች አድርገው ያዩናል። በተጽዕኖ የምንነዳ ባዶ ጭንቅላት ያለን ሕዝቦች ተደርገን መታየት የለብንም ሲሉ ምሬታቸውን ገልጸዋል። የፊፋ ባለስልጣኖች ከታሰሩ በኋላ የአውሮፓ የእግር ኳስ ማህበር ብላተር ለፕሬዝደንትነት እንዳይወዳደሩ ጠይቆ ነበር። አሁን ከስልጣን እንደሚሰናበቱ ካስታወቁ በኋላ ታዲያ ብዙዎቹ ደስታቸውን በመግለጻቸው ጉዳዩ የስልጣን ሽሚያ ተደርጎ እንዲታይ ማድረጉን ታይም መጽሔት ላይ የወጣው ጽሑፍ ገልጿል። የጋናው ባለሥልጣን ኒያንታኪ የምዕራቡ ዓለም ፊፋን እንደ ተባበሩት መንግስታት ድርጅት ሊያደርገው ይፈልጋል። አብዛኛው ሥልጣን በአምስት የኒክሌር ባለቤት ሃያላን ሀገሮች እጅ የገባበት አይነት ድርጅት ሊያደርጉት ይፈልጋሉ ሲሉ ቁጣቸውን እንደ ገለጹ ታይም መጽሔት ላይ የወጣው ዘገባ ያወሳል። አድማጮች ለምሽቱ ያሉን ዝግጅቶች እነዚሁ ናቸው። በእኛ በኩል ደህና ደሩ። ከትግርኛ ቋንቋ ዝግጅት ክፍል ጋር መልካም ቆይታ። እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።